ሰላም ለእናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ። አንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው ማለት በአንድ በኩል የሰዎችን ሕይወት ወደ መልካም እየቀየረ ያለው የማህበራዊ ሚዲያ በሌላ በኩል ደግሞ ለአውዳሚ ተግባራት ሲውልም ይታያል። ዛሬ ምሽት የችግሩን ምንጭና መላዎቹን በተመለከተ ዘለግ ያለ ልዩ ዘገባ ይኖረናል። በምሽቱ ወደ ምዕራብ አፍሪካዊቷ ሀገር ካሜሮንም ማቀንተን የህፃናትን ህይወት በመታደግ ላይ ያለ ግኝትም እናስተዋውቃቸዋለን። እኔና ሌሎች ደረሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ አመሰግናለሁ። ሀብታሙ። አድማጮች፣ በድጋሚ እንደምናመሽታችኋል። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ ስድስት ሰዎች መገደላቸውን የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ ለአሜሪካ ድምጽ ገለጹ። ከማቾቹ መካከል ሶስቱ ህጻናት መሆናቸውንም ገልጸው ሀያ አንድ ሰዎች ደግሞ ቆስለዋል ብለዋል። በሌላ በኩል የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በትላንትናው እለት በመቀሌ ከተማ በሚገኘው መስፍን ኢንጂነሪንግ ላይ ለሁለተኛ ሶስተኛ ጊዜ የተፈጸመው የአየር ጥቃት መኖሩን ለአሜሪካ ድምጽ ገልጸው ጥቃቱ የተፈጸመው አሸባሪ ያሉት የህወሀት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበት ቦታ ስለሆነ ነው ብለዋል። ከባለፈው ሳምንት ጀምሮ በመቀሌ ከተማና አቅራቢያዋ በተፈጸመ የአውሮፕላን ጥቃት እስካሁን በተገኘው መረጃ አስራ ሁለት ሰዎች መሞታቸውንና ሀምሳ አምስት ሰዎች ደግሞ መቁሰላቸውን ከህክምና ባለሙያዎች የተገኘ መረጃ ያሳያል። የተባበሩት መንግስታት ድርጅት ልዩ ቃል አቀባይ ዩናይትድ ስቴትስና ምዕራባውያን መሪዎች በዚምባብዌ ላይ ከሁለት አስርት ዓመታት በፊት ምርጫ በማጭበርበርና በሰብአዊ መብት ጥሰት ምክንያት የጣሉትን ማዕቀብ እንዲያነሱ ጠየቁ። የመንግስታቱ ድርጅት ልዩ ቃል አቀባይ ኤሌና ዶሃን ማዕቀቡ ምርቶቻቸውን ወደ ውጭ ሀገራት ልከው መነገድ ያልቻሉ ነጋዴዎች ዘንድ ሙስና እንዲስፋፋ አድርጓል ብለዋል። ዚምባብዌ ላይ ማዕቀብ የተጣለው እንደ አውሮፓውያን አቆጣጠር በ2002 ዓ.ም የያኔው ፕሬዚዳንት ሮበርት ሙጋቤ ምርጫ ማጭበርበር ና በሰብአዊ አያያዝ በደል ከተከሰሱ በኋላ ሲሆን ፕሬዚዳንት ኤመርሰን ማንጋጓ ሀገሪቱ ከገባችበት የምጣኔ ሀብት አዘቅቶ ውስጥ እንድትወጣ ማዕቀቡ ሊነሳላት ይገባል ብለዋል። ይሁን እንጂ በዚህ ሳምንት መግቢያ ላይ ዩናይትድ ስቴትስ ና ብሪታንያ በተለያዩ መግለጫዎቻቸው የዚምባብዌ ምጣኔ ሀብት ቀውስ ውስጥ የገባው በማዕቀቡ ምክንያት ሳይሆን ብልሹ በሆነ አስተዳደር መንግስት የሀገሪቱ ሀብት እንዲባክን እያደረገ በመሆኑና በሙስና ነው ብለዋል። ዩናይትድ ስቴትስ ትላንት ሐሙስ እየገባ ያለውን ክረምት ተከትሎ የሚራቡ በሚሊዮኖች የሚቆጠሩ አፍጋኒስታናውያን ለመርዳት የ144 ሚሊዮን ዶላር የሰብአዊ ድጋፍ ለማድረግ መወሰኗን አስታወቀች። የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኤሚሊ ሆርኔ የዩናይትድ ስቴትስ ድጋፍ በቀጥታ 18.4 ሚሊዮን ችግረኛና ስደተኛ አፍጋኒስታናውያንን እንዲሁም ጎረቤት ሀገራትን ለመደገፍ ገለልተኛ ለሆኑ እርዳታ ተቋማት የሚሰጥ ነው ሲሉ በመግለጫቸው አስታውቀዋል ሆርን አጋሮቻቸው ሰዎችን መጠለያ፣ የሰብአዊ ድጋፍና መሰረታዊ የጤና እርዳታ፣ የአስቸኳይ ጊዜ ምግብ፣ ውሃ፣ የንጽህና መጠበቂያ እንዲሁም የንጽህና አገልግሎቶችን ለክረምቱ የሚያግዙ እርዳታዎችንና እየጨመረ ለመጣው የሰብአዊ ቀውስ የጤና ድጋፍ እጥረት፣ ድርቅና የተመጣጠነ ምግብ እጥረትን ለማሸነፍ በአስከፊው ክረምት ውስጥ የህይወት አድን ድጋፍ እያደረጉ ነው ብለዋል። ቃል አቀባያ ይሄ ተጨማሪ ገንዘብ ዩናይትድ ስቴትስ በዚህ በያዝ ነው በጎርጎሮ ሳያኑ 2021 ዓ ም በአጠቃላይ ለአፍጋኒስታንና ስደተኞ ሐኪሞቹ የለገሰችውን ገንዘብ 474 ሚሊዮን ዶላር ያደርሰዋል ብለዋል። ይህም ሀገሪቱ ለሌሎች ሀገራት ካደረገቻቸው ልግስናዎች በሙሉ የላቀው ነው። የተባበሩት መንግስታት ድርጅት በአፍጋኒስታን ላለፉት አራት አስርተ ዓመታት የዘለቀው ጦርነትና የተፈጥሮ አደጋ የተራዘመ የምግብ ቀውስ እንዲፈጠር አድርጓል ብሏል። በዩናይትድ ስቴትስ ከባለፈው ሐምሌ እስከ መስከረም ወር ድረስ በበጋው ወቅት የኮቪድ አስራ ዘጠኝ ወረርሽኝ በመጨመሩ የተነሳ የሸማችና ና የምርት አቅርቦት ትስስሩን በመጉዳቱ ምጣኔ ሀብቱ በልዩ ሁኔታ መቀነሱን የሀገሪቱ የንግድ ሚኒስቴር ትናንት ሀሙስ አስታወቀ። መስሪያ ቤቱ የዓለም ትልቁ ምጣኔ ሀብት በሶስተኛ ሩብ ምእት አመት ከነበረበት ስድስት ነጥብ ሰባት በመቶ እድገት ወደ ሁለት በመቶ መውረዱን ገልጸው ይህም የኮሮና ቫይረስ ወረርሽኝ ማገገም ከጀመረበት ከጎርጎሮሳውያኑ ሀያ ሀያ አጋማሽ ወዲህ ዝቅተኛ ያገኘው ነው ብሏል። አድማጮች ለአርብ ምሽት የያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኢደን ገረመው ከዋሽንግተን ዲሲ ደንን ለቀደመው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀደመው መሰናዱ እንሻገር። በሚሊዮኖች የሚቆጠሩ ኢትዮጵያውያን የሚያዘወትሯቸው ማህበራዊ መገናኛ አውታሮች ላይ አሁነውን እየተንሰራፉ የአጥፊነት ተግባራትን እያነሱ የሚወቅሱ ጥቂት አይደሉም። አስተያየት ሰጪዎች የሰዎችን ህይወት በመልካም ሊቀይር የሚቻለው ግኝት ጥቂት በማይባሉ ወጣቶች ለመዘላለፍ፣ የግለሰቦችን የተቋማትን ስም ለማጉደፍ መጠቀማቸው በጊዜ መፍትሄ ሊበጅለት እንደሚገባ ያነሳሉ። የችግሩ መሰረትና መወሰድ ያለባቸውን መፍትሄዎች ለማወቅ ከማህበራዊ አውታር ተጠቃሚዎች ጋር እና የስነ አእምሮ ሐኪም ጋር ቆይታ አድርገናል። በመቀጠል ይሰማል። አመሰግናለሁ። ሀብታ ለአመታት ማኅበራዊ መገናኛዎችን ያዘወተረው ሲሳይ አሁን አሁን ላይ እየተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም። የማኅበራዊ ሚዲያውን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ፣ የትምህርት አገልግሎት የሚሰጡ ሰዎች አሉ። ግን ገነው ደግሞ የሚታዩት አለ ባሌ ተግባር የሚፈጽሙ ሰዎች እንደው አንዳንዴ እንደውም ስመለከት የስድብ ውድድር ያለው ሁሉ ውስጥ እስከሚመስል ድረስ እከሌ እንደዚህ አለች እከሌ እንደዚህ አለ የተባባለ የስድብ ውድድር እንዲ ነው። ብልግናችን ባለጌዎች ነን ወይ ነው ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አኬ አለው ይመስላል። ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማህደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንድ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያወሳል። አንዳንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞች ሳይሆን የሚያማቸው ሰዎች ውድድር፣ የጭንቅላት ችግር ያለባቸው ውድድር ነው የሚመስለው። እከሌ እንደዚህ በጣም ተሳደበ፣ እነንትና ነው እነንትና ደግሞ እነንትና እንሰደቡ? በመሰል የማህበራዊ ሚዲያ መጠውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኘት ቃኘት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሀሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማህበራዊው አውድማ መበረዝ አሳስቧቸዋል። ቅጥ ያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማህበራዊ መገናኛዎች ለመልካም የዋሉባቸው አጋጣሚዎች ለዮሐንስ የራቁ ትዝታዎች አይደሉም። እኔ በራሴ ልምድ የማስታውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመው ወርደው ከተሰሩ ስራዎች ማስታውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። ያው ለማንኛውም ግሩፕ አይቆይም አልቆየም። አለም ብቻሳ የምትባል አረብ ሀገር ሞታ የተገኘች ቆንስላ ደጃፍ ላይ ሞታ የተገኘች ነበረች። በእሷ የተነሳ ለእሷ ገቢ ማሰባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክን እንተጠቅም ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሀፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ህፃናት እንደዚሁ ቤተ መጽሀፍት ለማቋቋም እሱ ቤተ መጽሀፍቱ ነበራቸው፣ መጽሀፍቶችን ለማሟላት እንደዚሁ ፌስቡክን ተጠቅመን አሟልተን ለቤተ መጽሀፍቶቹ እውን ሆነዋል። እንደዚሁ በግሌ የተለያዩ ጊዜ በተለይ በልደቴ ቀን በየዓመቱ እንደዚህ ገንዘብ እየተበሰብኩኝ የምንፈልጋቸው ሰዎች ጋር ሰላምታ መልእክት እልካለሁ። አይዟቸዋለን አብረንን የሚል መልእክት እልካለሁ። ይህ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው። መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚሉ አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግንናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ? ሰዎች አጥፊነት ባላቸው የማህበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር። የሰው ልጅ እኮም ጎናለው ጨለምተኛ የሆነ ምናልባት አጥፊ አጥፊነት ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት የሚታረቅበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰር ተደርጎ ነው አብዛኛው የእርስ በእርስ ማስተጋበራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሯዊ እንትን አወጣው ብለን ልናስብ እንችላለን። የሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው። በአንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል። ግን ሁሉም ቦታ ያለ ነገር ሆኗል ኦልሞስት ዓለም አቀፋዊ ይዘት አለው። በየሀገሩ የተለያየ መልክ ይኖረው እንጂ የሚያገርም እዚህ ኢትዮጵያም የሰለጠን ሀገር የሚባለው አሜሪካም ይሁን ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ መሳደቢያ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ አጸያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል። እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህሪያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። አለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ። ብዙ ነገር ውጫዊ መሆን፣ ቅጥበታዊ መሆን አሁኑኑ እንድረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲት ግራቲፊኬሽን መፈለግ ወዲያውኑ እርካታ ለመፈለግ እነዚህ እነዚህ ነገሮች በጣም እየገባ እየሰፍ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነልቦና ሚዛናችን ያኖረን ሚዛን ያን ነገር እየተሸረሸረ እየቀነሰ መጥቷል። የዛ ነጸብራቅ ደግሞ ምን ይሆናል? ብዙውን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙን ተጽዕኖውም ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነ ልቦና የተወሰነ ጫና የሚፈጥሩብን ነገሮች ሲሉ ወደ ውጭ ነው የምናንጸባርቁ ብዶዎች ነው ስለ ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ ነው እየመረጥ እንሄዳለን። መሰል ባህሪያትን የሚያሳዩ ሰዎች በመገናኛ አውታሮች ላይ አሁን አሁን ላይ እየበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰለው የማህበራዊ መገናኛዎችን አሰራር ጠንቅቆ ባለማወቅ ተጠቃሚዎች ከተጠቃሚና ሕይወት ቀያሪ ሀሳቦች ይልቅ አሉታዊ ሀሳቦች እንዲበረክቱ ያደረጉትን የእጃዞር ዙር አስተዋጽኦ ያብራራል። ከሰራበት አልጎሪዝም ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድ የሚያደርጉ ጽሁፎች እንዲህ አዎንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ እንደ ጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑን ሲያስተምሩት፣ ብዙ ላይክ ያገኘውን በአንድ ሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለገ ሀሳብ አድርጎ ነው የሚወስደው። ስለዚ የሚፈለግ ስለሚመትለው ነገ ተመሳሳይ ዘት ያላቸውን በአርቲፊሻል ኢንቴለጀንስ አያይዞ ይህን ነገር ልትወደው ትችላለህ ብሎ ስለሚያስብ ያመጣለል። ትናንት የዋልክበትን ሜዳ ዛሬ ትነግድበታለ ማለት ነው። አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማኅበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ እየሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩቲዩብ ላይ ጥማሪያን ዘንድ የዩትዩብ ችግሩ ምንድን ነው? እንደ ቢዝነስ ሞዴልን ነው ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገንና ሁሉም ሰው ወደ ዩትዩብ ይመጣል። ጥሩ ነው መምጣቱ። ግን ሲመጣ ዓላማው ምንድን ነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዛ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሀሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ ነገ ለመነገድ የሚያስቡ ሰዎች ቲማቲም የሚመጡት ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የኛ ባህሪ ነው የነገውን ገበያ የሚወስነው። ዛሬ የምናዳመጣቸው የተመረጡ፣ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን። ዮሐንስ አመክንዮ የተሞላባቸውን ሀሳቦች በማቅረብ ማህበረሰባዊ እርባን ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዳደረገም ያብራራል። አንደኛው ነገር የተወሰነ እውቀት ያላቸው ወይም ደግሞ ኃላፊነት ይሰማናል በትምህርት ቤት ደጃፍ አልፈናል ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስልውንም ምኑንም ግፊያውንም ችለውት ጠንከር ብለው ቢቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ እኔ ትዊተርን ወስደው የተሰደዱ ሰዎች ያሉበት አካባቢ ነው። ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለህ በቃ እንግዳ የመሆን ነገር እዛ ልክ ትዊተር ጋር ሰላም አለው። ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን ችሎት ነው ብለህ ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል። ሰውም ይደነግጣል። ሰው እንዳለ ሲታወቅ ይደነግጣል። ሌላውም ሰው ወይም ደግሞ ቅርጽ ለማስያዝ ይሞክራል። በዮሐንስ የቀደመ ሀሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ሕዝብ በማይበጁ ሀሳቦች እየተበከሉ መሆኑን ደጋግሞ ያነሳል። በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከማሰብም እንደሆነ ያስረዳል። ይህን አጋጣሚ ተጠቅሜ የማስተላልፈው መልክት ምንድን ነው? መድረኩን የያዙ ሰዎች ተገቢ ሰዎች አይደሉም። ለህብረተሰባችን አስፈሪ የሆነ አሁን ወደፊት አስር ዓመት አስራ አምስት ዓመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ ሰውም መሳደብ፣ ሰውም መዝለፍ የሆኑ ግሩፕ ሰዎችን መስደብ ከሌ ብሔር እያሉ መሳደብ የክሌ ሃይማኖት የክሌ በጣም ነውር ነው በጣም ነውር ነው። እንደዛ ይባላል። የችግሩን ግዝፈት የጠቃቀሱልን ሐሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማኅበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሐሳብ ነው። የሥነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማኅበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማኅበረሰባዊ ርብርቦችም ያስፈልጋሉ ይላሉ። በወላጆች አስተዳደግም ላይ በትምህርት ቤቶቻችን የማስተማር ስርዓት ላይ ማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰራት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉ እና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያሉ? እየበደልናቸው ወይ እየሸረሸር ናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች ንክልኬት የምናደርግበት ወይም ደግሞ የምናሰርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበትን ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ፣ እንደ ግለሰብ፣ አንድ ግለሰብ ሁል ጊዜ ሚዛን ለመጠበቅ በሕይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥሮ ለመያዝ መሞከር ያስፈልጋል። የስራ የማህበራዊ ወይም ደግሞ የቤተሰባዊ ሕይወት፣ መንፈሳዊ ሕይወት እና የአካል ጤና እነዚህ አራት፣ እንደ ዲያን እንዳደርገው የምናስባቸው እነዚህ ነገሮች የትኛው ላይ ነው? አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነም ሌሎችን ሶስት ማዕዘኖች እየጎዳ ነው። በመንፈሳዊ ለምሳሌ በሃይማኖት ደግሞ ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣጥ ነው። ካልሆነ በስተቀር ያስቸግራል። አድማጮቻችን፣ በተነሳው ሀሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሀሳባቸውን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። አብታሙ ዚዩም ዋሽንግተን ዲሲ ዝናትን ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ቀጣዩ ዘገባ ወደ ደቡብ አፍሪካ ውስድናል። በጆሃንስበርግ በተለምዶ የተጠለፉ ህንፃዎች ተብለው የሚጠሩት እጅግ ያረጁና አደገኛ የሆኑ እንዲሁም ለንብረቱ ግድ በሌላቸው ግለሰቦች የሚተዳደሩ ህንፃዎች በደቡብ አፍሪካ ትልቅ የሆነውን ከተማ እሴትና ደህንነት አደጋ ላይ ጥለውታል። አንድ አገር በቀል የእርዳታ ድርጅት ግን ታዲያ ታሪካዊ የሆነውን ህንፃ ወደ ነበረበት በመመለስ ለተቸገሩት መጠለያ እንዲሆን ለማድረግ እየጣረ ይገኛል። የአሜሪካ ድምፆቹ ሊንዳ ጊሽታሽ እና ዛሄር ቃሲም ከስፍራው ያጠናቀሩትን ስመኝሽ የቆየ በመቀጠል ታሰማናለች። በካሜሮን በሚገኘው በባፎሳም ሆስፒታል ውስጥ ካለእድሜያቸው የተወለዱና እንዲሁም ክብደታቸው ከሁለት ኪሎ ግራም በታች የሆኑ ጨቅላ ህጻናት በካሜሮን በተሰራ ወይም ሜድን ካሜሮን በሚል ማሞቂያ ኢንኩቤተር ውስጥ እንዲቆዩ ይደረጋል። ይሄ ማሞቂያ የጨቅላ ህጻናቱን መሰረታዊ የጤና ሁኔታ ለሐኪሞች እና ለወላጆች የሚያመላክት ሲሆን ከዚህ በተጨማሪም በሀገሪቱ ላለው ትልቅ የኃይል መቆራረጥ የሶላር ኃይልን በመጠቀም መፍትሄ አግኝቷል። ይሄ ማሞቂያ ብዙ ጥቅሞች አሉት። ህጻናቱን ከሩቅ ሆነንም መቆጣጠር እንችላለን። ይህም እናታቸው ጋር ያልሆኑና ካለእድሜያቸው የተወለዱ ህጻናትን ለመከታተል ስንገባ፣ ስንወጣ ይፈጠር የነበረውን ኢንፌክሽን ይቀንሰዋል ማለት ነው። እናቶችም እቤታቸው አሊያም ውጪ ሆነው ልጆቻቸውን መከታተልና እንቅስቃሴያቸውን ማየት ይችላሉ። ኢዛቤል ታኦሚ ካለድሜው የተወለደ ጨቅላ ልጅ እናት ስትሆን በሁለት ሳምንታት ጊዜ ውስጥም ልጇ በጥሩ ሁኔታ እንደሚገኝ ትናገራለች። ልጅን ስወልድ ከሁለት ኪሎ ግራም ያነሰ ነበር ክብደቱ፣ አንድ ነጥብ ስምንት ኪሎግራም ሆኖ ነው የተወለደው የወለድኩበት ማዕከል ወደዚህ ሪፈር ጻፈልኝ። አሁን ልጄ በጥሩ ክብደት ላይ የሚገኝ ሲሆን የቆዳውን ቀለም ተስተካክሏል፣ አለቃቀሱም ተሻሽሎ እንደ ጤነኛ ልጅ ሆኗል። በዩኒቨርስቲ የሚገኘው የፈጠራ ኤጀንሲ የዚህ ተነሳሽነት መስራች ሲሆን እስካሁን ድረስም ለግልና ለመንግስት 18 የሚሆኑ ማሞቂያዎችን መሸጥ ችሏል። የአንዱ ማሞቂያ ዋጋም ከ አንድ መቶ ስልሳ ሰባት ሺ ብር በላይ ሲሆን ገዢዎች በብድር መሳሪያውን የሚያገኙበትን መንገድ አመቻችቷል። እንደ መደበኛው ማሞቂያ ወይም ኢንኩቤተር ነው የሚሠራው። ማለትም ጨቅላ ሕጻናት ሲቀመጡበት ድምፅ እንዳያሳልፍ እድገታቸውን የሚያግዝ የተመጣጠነ ሙቀት እንዲኖረውና በኤሌክትሪክ እንዲሠራ አድርገነዋል። ለእኛም ሆነ በዓለም አቀፍ ደረጃ የኃይል አቅርቦት እጥረት ሊኖር ስለሚችል ለዛም የሚሆን መፍትሄ አለው። ከዚህ በተጨማሪም መሣሪያውን ከየትም ቦታ ሆነን ከርቀት መቆጣጠር እንችላለን። የዩኒቨርሲቲው የፈጠራ ኤጀንሲ በአሁኑ ሰዓት በካሜሩን የጤና ሚኒስቴር ጋር በአጋርነት የሚሰራ ሲሆን በቀጣዮቹ አራት ዓመታት ጊዜ ውስጥም አንድ ሺህ የሚሆኑ ማሞቂያዎችን ለማምረት ማቀዱን አስታውቋል። አድማጮቻችን፣ እንዲሁም ተመልካቾቻችን ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታን እንጠይቃለን። ቀደም ብለን ያየ ነው በካሜሩን ያሉ የፈጠራ ባለሙያዎች ካለድሜያቸው የተወለዱ ጨቅላ ህጻናትን የሚታደግ ለየት ያለ የህጻናት ማሞቂያ ስለመስራታቸው የሚያትተውን ዘገባ ነው። አሁን ቀደም ብዬ ወዳስተዋወቁትና በስመኝሽ የቆየ ወደሚቀርበው ዘገባ ወስዳቸዋለሁ። ዘገባው በጆሃንስበርግ በተለምዶ የተጸለፉ ህንፃዎች ተብሎ የሚጠሩ እጅግ ያረጁና አድገኝ የሆኑ ህንፃዎችን ለማህበረሰብ ጥቅም ስለዋሉ ወጣቶች የሚናገር ነው። ከውጭ ለሚያየው ህንፃው በመፈራረስ ላይ ያለ ይመስላል። በመቶዎች ለሚቆጠሩ ሰዎች ግን ይህ ፍሎረንስ የተሰኘ ህንፃ መኖሪያቸው ነው። በጆሃንስበርግ ከተማ ውስጥ ሂልብሮ በተሰኘ ስፍራ የሚገኘውና በአንድ ወቅት የእናቶች ማዋለጃ ሆስፒታል የነበረው ይህ ህንፃ የተገነባው እንደ አውሮፓውያን አቆጣጠር በ1950ዎቹ ሲሆን በ2000 መጀመሪያ አካባቢ ላይ ደግሞ ወደ የህዝብ መኖሪያ ቤትነት ተቀይሯል። ሆኖም ህንፃውን በባለቤትነት ወስዶ ሲያስተዳድር የነበረው አካል ላለፉት አምስት ዓመታት ኃላፊነቱን ባለመወጣቱና ትቶ በመጥፋቱ ኃላፊነት ክፍተት ተፈጠረ። ጁማ ሴቢቹ በህንፃው ሁለተኛ ፎቅ ላይ የሚገኘው ማላይካ የተሰኘ የወላጅ አልባ ህጻናት ማሳደጊያ ተቋም ኃላፊ ናቸው። የአስተዳደር ቸልተኝነት በህንፃው ላይ ያስከተለው መበላሸት እንዲህ ይገልጹታል። በዚህ አካባቢ ያሉ አንዳንድ ሰዎች ራሳቸውን ማስተዳደር ጀመሩ። እዚያ ማዶ ሰዎች በሚጥሉት ጠርጊያ የተፈጠረውን ቆሻሻ ታየዋለች። ይሄ የሆነው ምንም አስተዳደር ስለሌለ ነው። ሰዎች እዚያ ስፍራ ላይ ቆሻሻ ትጣሉ ብሎ የሚከለክላቸው ስለሌለ በቃ የትም ይጥላሉ። በደቡብ አፍሪካ የተጠለፉ ሕንፃዎች መታየት የጀመሩት ከአፓርታይድ ማብቃት በኋላ የህንፃ ባለቤቶች ንብረታቸውን ጥለው ከሄዱ በኋላ ነው። ወንጀለኞች በቦታው በመተካት ከተከራዮች ገንዘብ ቢቀበሉም ለህንፃውና ለአካባቢው ጥበቃ ምንም አያደርጉም። ይህ ሁኔታ በቤት ችግር ምክንያት እየተባባሰ ሄደ። ከከተማዋ የተገኘው መረጃ እንደሚያመለክተው ከ450 ሺህ በላይ ሰዎች ቤት ፈላጊ ሆነው ተመዝግበዋል። ይህ ማለት በእነዚህ በተጠለፉ ህንፃዎች የሚኖሩ ተከራዮች ሌላ አማራጭ የላቸውም። ቱላኒ ኒኮሲ የማህበራዊና ኢኮኖሚያዊ መብቶች ተቋም ተብሎ በሚጠራው መንግስታዊ ያልሆነ የሰብአዊ መብት አቀንቃኝ ተቋም ውስጥ በጥብቅና የሚያገለግሉ ሲሆን፣ ቋሚ ለውጥ ለማምጣት ባለስልጣናት እርምጃ መውሰድ አለባቸው ይላሉ። በእኛ መፍትሄ የሚሆነው የአካባቢው ባለስልጣናት ጣልቃ ገብተው ህንፃውን እንደ ከተማ አስተዳዳሪ ተረክበው ጥበቃ ቢያደርጉለት እና ድጎማ ቢያደርጉለት ነው ምክንያቱም አንድ ማዘጋጃ ቤት ለሰዎች የመኖሪያ ቤት የማቅረብ ኃላፊነት አለበት። በእርግጥ ባለስልጣናት ችግሩን ለመቅረፍ ቃል ይገባሉ። ባለፈው ዓመት የከተማው አስተዳደር ችግር ያለባቸው ያላቸው ከ1ሺ 1መቶ በላይ ህንፃዎች ላይ ምርመራ ያካሄደ ቢሆንም ከተጠለፉት ህንፃዎች 16 ከመቶ የሚሆኑት ብቻ ናቸው ችግራቸው መፈታት የቻለው። በህንፃው ላይ ወደሚገኘው ወላጅ አልባ ህጻናት ማሳደጊያ እሽግ ምግቦችን ሊያደርሱ ሄደው እጅግ አሳዛኝ የሆነውን ሁኔታ የተመለከቱ ሁለት የዩኒቨርሲቲ ተማሪዎች ግን ችግሩን በራሳቸው ለመፍታት እንቅስቃሴ ጀምረዋል። ፍሎረንስ የተሰኘውን መኖሪያ ህንፃ ለማጽዳት የተሰባሰቡ የደቡብ አፍሪካ ሰዎች የሚል መጠሪያ ያለው ስብስብ የፈጠሩት እነዚህ ወጣቶች የጋራ መስራች የሆነችው ስኬ በርጌዝ ስራውን ለመስራት ምን እንዳነሳሳቸው ትገልጻለች። ሁሉም ሰው የማን ኃላፊነት መሆን አለበት በሚለው ላይ ብቻ የሚከራከር ከሆነ ስራው መቼም አይሰራም። ቦታው ቆሻሻ ከሆነና ችግር እየፈጠረ ከሆነ እያንዳንዳችን አካፋ አንስተን ማጽዳት ነው። ወጣቶቹ እስካሁን እጅግ በጣም ብዙ ቶኖች የሚመዝን ቆሻሻ ያስወገዱ ሲሆን ጣሪያው እንዳያፈስ ለማድረግና የውሃ ቧንቧዎቹን ለመጠገን እየተንቀሳቀሱ ነው። ከደቡብ አፍሪካ ሰዎች የጋራ መስራቾች አንዱ የሆነው ጆሽ ደቪለርስ ግን የእነርሱ ስራ ላለው ሁኔታ ዘላቂ መፍትሄ ያመጣል ብለው እንደማይጠብቁ ይናገራል። የእኛ ዓላማ ቦታውን ለመኖር የሚመች እንዲሆንና ህንፃው ቢያንስ መንግስት ህንፃውን የሆነ ነገር ማድረግ የሚፈልግ አካል እስኪረከበው መቆየት እንዲችል ማድረግ ነው። ስለዚህ ፍላጎታችን የተጎዳውን የህንፃውን ቋሚ አካላት መጠገን ነው። ህንፃው እንደቆመ እንዲቆይ ማድረግ፣ በውስጡ ያሉት ተከራዮችን ከቤት አልባነት ይታደጋቸዋል። ሆኖም ጊዜያዊ ጽዳትና ጥገናው ፍሎረንስ መኖሪያ ህንፃን ለረጅም ጊዜ ያቆየው እንደሆን ወደፊት የሚታይ ይሆናል። ስመኝሽ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትን ብቅ ብለናል። በማህበራዊ መገናኛዎች ላይ የምንገኛለን። አስተያየታችሁን እንድታደርሱን ይሁን። አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ፋንታውን ሸዋንቆጫውን ሰምተን እንመለስ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሐብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና ነው። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።